የጊዜው አንገብጋቢ ጥያቄ በዚህ ርዕስ በቅርቡ ለንባብ በቃ ግን ከተጻፈ ከአንድ አመት በላይ የሆነው አስተያየት ነው የምሽቱ ዲሞክራሲ በተግባር ፕሮግራም መነሻ ይለናል። አዘጋጁ ሰለሞን ክፍሌ። የጽሁፉ አቅራቢ ፕሮፌሰር መስፍን ወልደ ማርያም ናቸው። ሰለሞን ክፍሌ በወቅታዊ የአገሪቱ ሁኔታ ላይ ያላቸውን አስተያየት እንዲሰጡት አሁን ማምሻውን በስልክ አነጋግሯቸዋል። ፕሮፌሰር መስፍን የጊዜውን ገብጋቢ ጥያቄ ምንድን ነው ሲል ሰሎሞን ላስቀደመው ጥያቄ በሚሰጡት መልስ ይጀምራል። ዋናው እና ትልቁ አንገብጋቢ ጥያቄ ዛሬ ከምን ጊዜም የበለጠ የኢትዮጵያ ሕልውና ነው። ብቻ የኢትዮጵያ ሕልውና ሁልጊዜም አንገብጋቢ ጥያቄ ሆንብናል፣ ግን እግዚአብሔር ደግሞ የራሱን መንገድ አለ። ይቺ ሀገር የእግዚአብሔር ሀገር መስልያም አለ እና አንዳንድ መውጫ ቀዳዳ ፈጥርላታል። በደርግ ዘመን አሜሪካ ዙሪያችንን ከሶማሊያ ጀምሮ ሱዳንን፣ ግብፅን ይዞ በውስጡም ያሉትን የጎሳ ድርጅቶች ይዞ ኢትዮጵያን ለማዳከም፣ የኢትዮጵያን ህዝብን ለመከፋፈል፣ ደርግን ለመጣል ሲሉ ደርግ ደግሞ እንግዲህ የሶቪየት ህብረት አጋር እና ኮሚኒስት በመሆኑ እዚህ ብቻ የነገውን ሳያስቡ መንግስቱ ኃይለማርያምን በጠላትም እናደርጋለን ብለው ኢትዮጵያን በጠላት አድርገው ለአውሬ የሰጡ አሜሪካኖች ናቸው። ለአውሬ ይሰጡ። ያን ጊዜ በዚያን ጊዜ ኢትዮጵያ ትከታተላለች ትላለች አውቆለታል ሲባል ብዙ ጸሐፊዎች ብዙ ደራሲዎች እንደሱ ሲሉ ነበረ። በተለይ የሶማሊያና ኢትዮጵያ ጦርነት ላይ ከየት መጣ? በምን ሂሳብ በማይታወቅ መንገድ የሶቪየት ህብረት ኢትዮጵያን እንረዳለሁ ብሎ ከሶማሊያ ነቅሎ እዛ የተተከለበትን ቦታ ትቶ ነቅሎ ወደ ኢትዮጵያ መጥቶ ያልታሰበውን ሁሉ ነገር በአውሮፕላን መሳሪያ እያጓጓዘ ረዳት ጦረኞች ከየመን ከኪባ እያጓጓዘ አወጣን። ደህና አለፍ ነው። ያንን ግን የአሜሪካ መርዝ አልተሆንም። ኤርትራ ተገነጠለች። አሁን ደግሞ እንደዚያ አይነት ኢትዮጵያ ትበታተናለች። በተለይ መለስ ዜናዊ በረጨው መርዝ፣ የጎሳ መርዝ ኢትዮጵያ ትተራመሳለች፣ ትሰነጣጠቃለች፣ እንደዚህ ይባላል። አሁን ትልቅ ፍርሃት አለ በህዝቡ ዘንድ። እልቂት ይመጣል በወያኔ እና በሌላው የኢትዮጵያ ህዝብ መካከል ይባላል። ይሄ ሁሉ እንግዲህ የሚታይ ነገር አንዳንዶቹ የሚያወጡት የሚያመጡት ማስረጃ መረጃ አላቸው። ሁሉም በየበኩሉ አለው። ነገር ግን አሁንም ኢትዮጵያ እንደዚሁ ዝም ብሎ ካል ሳይታሰብ በድንገት ሰዎች በቀሉባት፣ እንደነ ለማ መገርሳና እንደነ አብይ ያሉ ሰዎች በቀሉባት። እነዚህ ሰዎች ደግሞ የት እንደሚያደርሱን እናቀውም። ገና በጅምር ላይ ነን። ነገር ግን እኔ ጥሩ ነገር አይበታል። አዎ በዚሁ ሰፋ ያለ ጽሁፍ ላይ የትግራይን ክልልና ህዝብ ከህወሀት ጋር እያያያዙ ስለማቅረብ እና የለም ተነጣጥሎ መታየት አለባቸው በሚልም ትችቶን አቅርበዋል። ብዙ ምሁራንና ጋዜጠኞችም ማስተያየታቸውን ሰጥተዋል። በዚሁ ላይ እስቲ ይህንንም ለአድማጮች አብራሩ። አዎ የትግራይ ህዝብ መቼም በእውነቱ ያልታደለ ህዝብ ነው እንደው ኢትዮጵያን የሚነካ ጦርነት ሳይነካው ቀርቶ አያውቅም እና ሁል ጊዜ የጦርነት አውድማ ይሆናል። አሁን ደግሞ ወያኔ የትግራይን ህዝብ እንደ መከታ አድርጎ የሚወስደ ይመስላል በአንድ በኩል ነገር ግን እኔ ሳየው እንደ ጠላት ሆኖ ነው የሚታየው ለምን ብትለኝ፣ ወያኔ በሰሜን በኩል ከትግራይ በስተ ሰሜን ከኤርትራ ጋር ተጣላ ኤርትራን ወንድሞቻችንን፣ እህቶቻችንን በተለይም ደግሞ ለእነሱ የበለጠ ወንድምና እህት የሆኑትን ሰዎች ባዕድ አድርገው ከባዕድነትም አልፈው ጠላት አድርገው ተዋጉ። ብዙ ሰው ሞተ፣ አለቀ። ያ ደም አለ። በደቡብ በኩል ከራያ ጀምረ፣ ወሎ በጎንደር መሬት ተወስዷል። እነዚህ አቂመዋል። ስለዚህ በትግራይም በሰሜን በኩል ኤርትራ ጠላት፣ በደቡብ በኩል ራያ ወሎ፣ አሁን ጎንደር፣ ሁሉም ወዳጀት ዘመዶች የነበሩ ከላይ እስከታች ዛሬ ጠላት። እንዴት ብለው ለትግራይ ሕዝብ ቆመናል ማለት ይችላሉ? እና የትግራይ ሕዝብ ልጆቻችን ናቸው፣ በእነሱ ላይ አንነሳም እያለ እስካሁን ድረስ ይዛቸዋል። የትግራይ ሕዝብ ራሱ እየደኸየ ራሱ እየተዳከመ በማይጠቀስ ፎቅ የሚሰሩ ባለስልጣኖችን አፍርቷል። ራሱ እየታመመ ራሱ ለመማር እድል እያጣ ባለስልጣኖቹ ዶለር በሻንጣ እያያዙ እያያዛሉ በየሀገሩ እና ይህ ሁሉ በእውነቱ በሁለቱ መካከል ከፍ ያለ ክፍተት አለ እና ወያኔንና የትግራይን ህዝብ አንድ ላይ ገጥሞ መናገር ማናቸውም ትክክለኛ አስተሳሰብ የሚቀበለው አይመስልኝም። እና መፍትሄው ምንድን ነው? ለዚህ ችግሩ ውስብስብ መሆኑ ግልጽ ከመሆኑ አንጻር እንዴት ሊፈታ ይችላል? በእርሱ አስተያየት። እኔ መቼም የምለው አልሆንም እንጂ የስሜት ነገር፣ ስሜት ነገር እያየለ በሁሉም በኩል መጥቷል እንጂ የትግራይ ህዝብ ከሌላው የኢትዮጵያ ህዝብ ጋር ይተባበርና እውነት ብሎ በሚያምንበት ነገር በጎሳ፣ በዝንብና በደም በምናምን ሳይሆን ለእውነት፣ ለዜግነት፣ ለኢትዮጵያዊነት ሎ የትግራይ የሞተልለት የሞተልለት አገር ነች እና ለእሷ ብሎ አቋሙን ትንሽ አስተካክሎ ሁለት አንድ ነገር ቢያደርግ አንዱ ወያኔን ቢያስተካክል ቢያርም ይሄ መንገድ ልክ አይደለም፣ ይሄ መንገድ ልክ አይደለም ከሌሎች የኢትዮጵያ ህዝብ ዘመዶቻችን ጋር ጠጠልናላቸው እና አይሆንም ይሄ መንገድ ብለው ለማረም ቢችሉ፣ ለማረም ካልቻሉ በግድ እነሱ ከሱ እነሱ ጋር ተሰልፈው የሚሞቱበት የሚሰቃዩበት ምክንያት የለም እና ይሄ ሁለት ምርጫ ነው ያላቸው የትግራይ ህዝብ። የትግራይ ህዝብ ይሄ ከሆነ ምርጫው ህዝባዊ ወያነ ሀርነት ትግራይስ ምን ሊሆን ይችላል? ምርጫው እሱማ ምርጫው እውነትን ፊት ለፊት መጋጠን ነው። ምንም መውጫ የለውም። ዛሬ ገንዘብ ያለበት የሀገሩ ገንዘብ ቢቀመጥ አንዳንዶቹ ለጥቂቶች ሰዎች ይሆናሉ፣ ብዙዎቹ አይሆኑም። አገር የሌላቸው ሰዎች ሆነው ከሚቀሩ ኢትዮጵያዊነታቸውን አድሰው ምሳ መግባት ይችላሉ። ችግሩ ውስብስብ ነው፣ በጣም ውስብስብ ነው። ትንሽ ጊዜ ያለ ይመስለኛል ሁኔታው ወደ ጥሩ ሊለወጥ ይቻላል፣ እና ምናልባትም እንደው ለመጀመሪያ ጊዜ በኢትዮጵያ አዲስ ነገር መስራት ይቻል ይሆናል። ወያኔንም የሚያስመሰግን ነገር ሊኖር ይችላል። ፕሮፌሰር መስፍን ወልደ ማርያም በጣም አመሰግናለሁ፣ ለጊዜው ጊዜ ስጥልኝ። እኔም አመሰግናለሁ።